በቤኒሻንጉል ጉሙዝ ክልል በርካታ የስደተኞች መጠለያ ጣቢያዎች የሚገኙና ከሱዳን በቅርብ ርቀት ላይ የሚገኝ ክልል በመሆኑ የኮሮና ተዋሲን ለመመርመር የሚያስችል ማሽን በክልሉ በቶሎ ስራ እንዲጀምር ለማድረግ ከፍተኛ ጥረት ሲደረግ መቆየቱን የክልሉ ጤና ጥበቃ ቢሮ የህዝብ ግንኙነት ኃላፊ አቶ ዋጭው አቡልሾ ተናግሯል ከዚህ ቀደም ናሙናዎችን ወደ አዲስ አበባ፣ ባህር ዳርና ነቀምት በመላክ ውጤቶችን ሲገልጹ እንደነበረም ጠቁመዋል። በክልሉ ለመጀመሪያ ጊዜ የኮሮና ቫይረስ ምርመራ መጀመሩ ጊዜና ወጪን ከመቆጠብ በተጨማሪ በክልሉ ውስጥ በሚገኙ የካማሺ አሶ ሳና መተከል ዞኖች በተዘጋጁ የተለያዩ ለይቶ ማቆያ ውስጥ ያሉትን የኮሮና ቫይረስ ህሙማንን በቅርበት አገልግሎት ለመስጠትና ወቅታዊ ክልላዊ መረጃዎችን ለጤና ሚኒስቴር ለማድረስም ያስችላል ብለዋል። ቫይረሱ በኢትዮጵያ ከተገኘ ጊዜ አንስቶ እስከ ዛሬ እለት በቤኒሻንጉል ጉሙዝ ክልል 478 ሰዎች ጊዜያዊ ማቆያ የገቡ ሲሆን ከእነዚህም መካከል 130 የሚደርሱት ሱዳናውያን መሆናቸውንም አመልክቷል። በተደረገላቸው ክትትልም ከቫይረሱ ነፃ ሆነው ወደ መጡበት አካባቢ የተመለሱ መኖራቸውን ኃላፊው አብራርተዋል። የናሙና መመርመሪያ አካባቢ ሲጀምር እኛም የየቀኑ ጥያቄያችን ነው የነበረው። አንደኛ ክልላችን ከአዲስ አበባ ርቀት አለው። ናሙናውን ከአሶሳ ወደ አዲስ አበባ ከመተከል ወደ ባህር ዳር ማመላለስ ብዙ ኮስት የሚያስወጣ ጊዜንም እንትን የሚል ስለሆነ ጤና ሚኒስቴርን ከኢፒኤችአይ ጋርም ተወያይተን በሂደት ላይ እያለን አጋጣሚ ማሽኑ ከወለጋ ዩኒቨርሲቲ ተገኘ። ከወለጋ ዩኒቨርሲቲ ማሽኑን ስናመጣ የሚጎሉ ነገሮች ነበሩና እነዚህ የሚጎሉ አክሰሰሪዎችን ከኢፒኤችአይ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስፈላጊ የሆኑ መሙያ የሚሆኑ ማቴሪያሎች መጥቶ ከኢፒኤችአይም ባለሙያ መጥቶ ኢንስቶል አድርጎ ይህ ማሽን ትናንት ግን ይፋዊ በክልሉ ርዕሰ መስተዳድር እና ከፍተኛ አመራሮች በተገኙበት ትናንት ስራ ጀምሯል። ሻንጉል ጉሙዝ ክልል ሪጂናል ላቦራቶሪ ምርምር ተቋም ኃላፊ የሆኑት አቶ ጋርቢ ሎላሳ በበኩላቸው በክልሉ ስራ የጀመረው የኮሮና ቫይረስ መመርመሪያ ማሽን በቀን እስከ 500 ናሙናዎችን የመመርመር አቅም እንዳለውም የገለጹ ሲሆን ናሙናዎችን የመመርመር ተግባር በክልሉ በይፋ መጀመራቸውን ተናግሯል። እስካሁን በአሶሳ ዩኒቨርሲቲና ሰልጋ አለው ከተባሉ ለይቶ ማቆያ ውስጥ ናሙናዎች የተወሰዱ ሲሆን ውጤቱ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኩል የሚገለጽ እንደሆነም ጠቁሟል። የሚያስገባ ሳምፕል ወደ 96 ነው። ከ96ቱ ውስጥ ሁለቱ ኮንትሮል ነው። ኮንትሮል ያደርጋል ከዛ በኋላ ዘጠና አራት በአንዴ በአንድ ጊዜ ይመረመራል ማለት ነው። ስለዚህ ማሽኑ የማስራት አቅሙ በአንድ ሰዓት እስከ ዘጠና አራት የሚሆን ሳምፕል በአንዴ ያወጣል። ስለዚህ በ24 ሰዓት ውስጥ እስከ ሶስት መቶ እስከ አምስት መቶ እንደ የአቅሙ እየጨመርን ማሄድ እንችላለን ማለት ነው በአንዴ። ይሄ ማሽን በጣም ትልቅ ነው። ለቴስት ማሽን ነው። ማሽኑ ካሉት ስታንዳርዶች አጠቃላይ በኢትዮጵያ ደረጃም ኢ ፒ ኤች አይ እየተጠቀመ ያለም ማሽን ነው። ስለዚህ አስመትተን ስራ ውስጥ መስገባታችን ትልቅ ስኬት ነው ለኛ። እስካሁን ድረስ ዘጠኝ ናሙና ወስደን ቼክ አድርገናል። ትናንትናም ተጨማሪ አራት ሳምፕል ጨምረንበታል። ኦልሞስት አሁን ወደ 13 ሳምፕል አካባቢ በእኛ ክልል ተስት ተደርጓል ማለት ነው። የጤና ሚኒስቴር ባለፈው ሳምንት ሐሙስ ባወጣው የኮሮና ቫይረስ መግለጫው ከቤኒሻንጉል ጉሙዝ ክልል መተከል ዞን ፓዊ ወረዳ ለይቶ ማቆያ የነበሩ ሁለት ሰዎች ላይ የኮሮና ቫይረስ እንደተገኘባቸው ይፋ አድርጓል። በመተከል ዞን ጉባ ወረዳ አልመሀል በተባለ ድንበር በኩል ሱዳን ቆይቶ የተመለሱት እንደነበሩም ተገልጿል። አልመሀል በተባለው አካባቢ በርካታ ሰዎች ከሱዳን ወደ ኢትዮጵያ እንዲሁም ከኢትዮጵያ ወደ ሱዳን የሚዘዋወሩበት በር ሲሆን ከአንድ ወር በፊትም ሰላሳ አምስት የሚደርሱ ሰዎች በዚሁ አካባቢ ወደ ኢትዮጵያ ሲገቡ ለአስራ አራት ቀናት በለይቶ ማቆያ እንዲቆዩ መደረጋቸውን መዘገባችን ta la DW zagaba na gasa da salen ka asosa.